ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ። የተሰረቁት ትውልዶች እነማን ናቸው? አውስትሬልያ አሁንም ድረስ አያሌዎች እየተማሩት ያለ የጨለማ ታሪክ ምዕራፍ አላት። የአውሮፓውያን ሰፈራን ተከትሎ የአቦርጂናልና ቶረስ ወሽመጥ ደሴት ሕፃናት ከወላጆቻቸው በኃይል ተነጥቀው ነባር ዜጎች ወዳልሆነው ሕብረተሰብ ተወስዷል። በውስጡ ያለፉበት የስሜት ሁከትና ጉስቁልና ጠባሳዎችን ጥሎባቸው አልፏል። ሕመሙ ከትውልድ ትውልድ ተሸጋግሮ እስካሁንም አለ። ይሁንና ማኅበረሰባቱ አዎንታዊ ለውጥን እየፈጠሩ ነው። ዛሬ እኒህ ሰዎች በተሰረቀው ትውልድ ተቋቋሚነት ይነሳሉ። የይዘት ማስጠንቀቂያ። ይህ ክፍለ ዝግጅት የውስጣዊ ስሜት ውከትንና የሕፃናት ነጠቃን ያካተቱ አስጨናቂ እንዲሁም በሕይወት የሌሉ የአቦርጅናልና ቶረስ መሽመጥ ደሴት ነዋሪዎችን ጠቃሽ ይዘቶች አካቶ ይዟል። ከ1910 እስከ 1970 ድረስ በሺዎች የሚቆጠሩ የአቦርጅናልና ቶረስ መሽመጥ ደሴት ልጆች በይፋ የመንግስት ፖሊሲ መሠረት ከቤታቸው ተነጥቀው ተወሰዱ። እኒያም ልጆች ለተቋማት ተሰጡ ወይም ነባር ዜጎች ያልሆኑ ቤተሰቦች ማደጎዎች ሆኑ። ልጆቹ ተነጥቀው የተወሰዱት ስለምን ነበር? የብሩም ቀየው የያውሩ ማኅበረሰብ አባልና የፎስ ፋውንዴሽን ዋና ሥራ አስፈጻሚ የሆኑት ሻነን ዶርሰን እንደገለጹት ከነጠቃ ጀርባ አጥፊ የሆነ ዓላማ እንደነበር ያስረዳሉ። የተሰረቁት ትውልዶች ልብ ሰባሪው ነገር በአስር ሺዎች የሚቆጠሩ ሕፃናት ከቤተሰባቸው መለየታቸው ነው። ዋነኛው አስባቡም ነባር ዜጎች ካልሆኑ ቤተሰቦች ጋር ማንነታቸውን ረስተው እንዲኖሩ ለማድረግ ነው። ብዙዎቹ ለግፍና አሰቃቂ ሁኔታዎች ተዳርገዋል። አብዛኛዎቹም ቤተሰቦቻቸውን ደግመው አላዩም፣ ሲሉ ሕፃናት በተለይ ኢላማ የሆኑበት ምክንያትም በአብዛኛው የተነገራቸውን ስለሚቀበሉና ባህላቸውንም አሌ ስለሚሉ ነው። ቤተሰቦች ተዘውትሮ ልጆቻቸው እንደሞቱ ሞቱ ወይም እነሱን እንደማይፈልጓቸው ተደርጎ እውነት ያልሆነ ነገር ይነገራቸው ነበር። በአግባቡ የተያዘ ሬኮርድ ባለመኖሩም በትክክል ምን ያህል ህጻናት ተነጥቀው እንደተወሰዱ ለማወቅ አዋኪ ነው። ይሁንና ቁጥሩ ከሶስት ህጻናት አንድ ያህል ከፍ ያለ ይሆናል። ሆኖም እያንዳንዳቸው የአቦርጅናልና ቶረስ መሽመድ ደሴት ማህበረሰብ አባላት ከናካቴው መቀየራቸውና ጠባሳውም አብሯቸው እንዳለ እናውቃለን። ልጆቹ ወዴት ተወሰዱ? እያሌ ህጻናት በመላ ሀገሪቱ ወደ ክፍለ ሀገራትና ቤተ ክርስቲያን መራሽ ተቋም ተወስደዋል። እኒያም ሕፃናቱን በእጅጉ ጥብቅ ለሆነ ሥርዓት ማስያዣ ማሰልጠኛ ማዕከላት ወይም ማደራዎች ተደርገው ይጠቀሱ ነበር። ማንነታቸውን ተነጥቀው አዳዲስ ስሞች፣ ቋንቋና ሃይማኖት ተሰጥቷቸዋል። በአብዛኛው ዘመዳሞች እንዲለያዩ ተደርገዋል። ጥቂት ተቋማት ይቀበሉ የነበሩት ጨቅላ ህጻናትን ብቻ ነበር። በ1943 የአራት ዓመቷ ሕፃን አክስት ሎሬን ፒተርስ፣ የጋሚላ ሮይና ዋይልማን ሴት፣ ኒው ሳውዝ ዌልስ ወደሚገኘው ኮታ ማንድራ ለነባር ዜጎች የቤት ውስጥ ሠራተኝነት ማሰልጠኛ ተወስደዋል። ሁለቱ ወንድሞቻቸውም በአስከፊነቱ ወደሚታወቀው ኪንቼላ የነባር ዜጎች ማሰልጠኛ ተልከዋል። ነጭ መሆንን ከረሳህ ቅጣቱ ቅጽበታዊ ነው። የነባር ዜጎች ሰዎች ስለ መሆናችን ከተውንም አናነሳም። ገና በአራት ዓመቴ ማንነቴን እንድረሳ ተደረግኩ። ብዙም ሳይቆይ የነባር ዜጎች አኗኗርን ዘንግተህ የነጭ አኗኗርን ትማራለህ። በእነዚያ ስፍራዎች ቅጣቱ አሰቃቂ ነበር ሲሉ ገልጠዋል። አክስት ሎሬይን ለቀጣዮቹ አስር ዓመታት ለነጭ ቤተሰቦች በቤት ሰራተኝነት እንዲሰለጥኑ ተደረገ። ዛሬ በዚያ ሕይወት ውስጥ አልፈው ለተረፉት ብርቱ ድምፅ ሆነው አሉ። ተገደው ለተወሰዱት በልክ የተነደፈ የፈውስ ተነሳሽነት ያለው የማሩማሊ ፕሮግራም መስራች ሆነውም አሉ። ትውልድ ተሻጋሪ የመንፈስ ሁከት ምንድን ነው? ልጆች ቤተሰቦችና ማህበረሰባት ያለፉባቸው የመንፈስ ሁከት ከትውልድ ወደ ትውልድ ይተላለፋል። አክስት ሎሬን በአሁኑ ወቅት ማን እንደሆኑ፣ ከየት እንደመጡና ስለ ምን የተለየ ባህሪ እንዳላቸው የማያውቁና የማንነታቸው ውል የጠፋባቸው እንዳሉ ይናገራሉ። የክቦሽ አዙሪት ዑደት ነው። በቤተሰባችን ውስጥ ልንሰብረው ካልቻልን ዑደቱ ይቀጥላል ይላሉ። ከታሪካዊ የድጋፍ ሥርዓት ጦት ሳቢያ የአያቶቻቸውና ወላጆቻቸው ስቃይ በቅርበት ከመመልከት በመነሳት የመንፈስ ሁከት ልብ ሳይሉት ወደ ልጆች ያልፋል። ይህም ትውልድ ተሻጋሪ የመንፈስ ሁከት በመባል ይታወቃል። ሰለባዎች ፍቅር ወይም አለሁ ባይነት በተሞላበት ሁኔታ ባለማደጋቸው ሳቢያ የራሳቸውን ልጆች ያለ ውከት ለማሳደግ ምን ያህል አዋኪ እንደሁ እንደሚናገሩ ሸናንዶርሰን ያስረዳሉ። የተወሰኑ ሰለባዎች ቀደም ሲል ባለፉበት የመንፈስ ውከት ሳቢያ ሐዘን በታከለበት ስሜት የራሳቸውን የመንፈስ ውከት ወደ ራሳቸው ልጆች እንዳሳለፉ ያምናሉ። እናም ከልጅ ልጆች ወደ የልጅ ልጅ ልጆች ሲደጋገም እንመለከታለን። ለዚያም ነው ትውልድ ተሻጋሪ ብለን የምንመለከተው ሲሉ የትውልድ ተሻጋሪ የመንፈስ ሁከት ምልክቶች ዛሬ ከፍተኛ በሆነ የቤተሰብ መፍረስ፣ አመፅ፣ እስር፣ ራስን በራስ ማጥፋትና በአልኮል ሱስ መጠመድ በከፍተኛ ደረጃ ጎልተው ይታያሉ። ማኅበረሰባት በአሁኑ ወቅት የመንፈስ ሁከት ውደትን ለፍጻሜ ለማብቃት እየሠሩ ይገኛሉ። ከመንፈስ ሁከት መፈወስ ምን ይመስላል? ሸነን ዶርሰን እንደማስበው ከሆነ ፈውስ ከሰዎች ሰዎች ይለያያል። ሆኖም ሰለባዎች ያ ፈውስ ምን ሊሆን እንደሚገባ ራሳቸው ለራሳቸው መወሰንን ግድ እንደሚል እናውቃለን ይላሉ። ፈውስ ማለት ቤተሰባዊ መዋቅሮችንና ብርቱ ማኅበረሰባትን መልሶ መገንባት ነው። እንዲሁም የማንነትና የኩራት መንፈስን መልሶ መገንባት ማለትም ጭምር ነው። ከምድር ባህልና ቋንቋ ጋር መልሶ መዋደድ የተገፈፈ ማንነትን መልሶ ለመላበስ ይረዳል። ሰለባዎች ያለፉበትን የሕይወት ተሞክሮዎች ሊያጋሩና ታሪካዊ ስለሆኑ ኢፍትሐዊነት በግልጽ ሊናገሩም ይገባል። በቅርርቦሽና አብሮ በመሰባሰብ ፈውስን እዛ መፍጠር ይቻላል የሚሉት አክስት ሎሬን በቀድሞው። ኩታ ማንዲራ ነዋሪዎች በተመሠረተው የኩታ ነባር ዜጎች ልጃገረዶች ኮርፖሬሽን ጋር ስላላቸው ሥራ ያነሳሉ አንስተው ያወጋሉ። ታሪኮቻቸውን በማውጋትና በማጋራትም ተፈፉ ሰውበታል አዘውትረው ያንን ሲያደርጉም የሚዘነጉ አይሆንም ሲሉ ትምህርትና እውነት ነገራ ሌላው ሁነኛ የፈውስ ንጥረ ነገር ትምህርት ነው። መላ አውስትራሊያውያን የተሰረቁት ትውልዶችን እውነት መረዳት ሲችሉ። አክስትሎሬን ሎሬን ስለዚች አገር ነባር ዜጎች ያልሆኑ አውስትራሊያውያን ለልጆቻቸው የዚችን አገር እውነተኛ ታሪክ እንዲማሩ እንዲማሩ እድል ሲሰጡ ማየትን እወዳለሁ። እንዲሁም ስርዓቶቹ ከስር ተነቅለው ሲጠፉ ተመንግለው ተጥለው በመተካቸው በአዲስ ሁኔታ ሲጀመር ስለምን ስለ እኛ ሰዎች የተጻፉ ዘረኛነት የተመላበት ዘረኝነትን መሰረት አድርገው የተጻፉ ፖሊሲዎች ናቸውና ብለዋል። ከተሰረቁት ትውልዶች ለተረፉት አሁን ያለው ምንድን ነው? በ2008 ታሪካዊ ሁነት የወቅቱ ጠቅላይ ሚኒስትር ኬቨን ራድ ለረጅም ጊዜያት ሲጠበቅ የቆየ ይቅርታን ለተሰረቁት ትውልዶች ዝርያዎቻቸውና ቤተሰቦቻቸው ይቅርታን ጠይቀዋል። ያን ተከትሎም የፈውስ ፋውንዴሽንን አካቶ በርካታ ተነሳሽነቶችና አልሚ እንቅስቃሴዎች ተመሠረቱ። ለሰለባዎችና ቤተሰቦቻቸው የሚያሿቸው ድጋፎች ስለ መቀጠላቸውም ሻናን ዶርሰን ሲያመላክቱ፣ የእኛ ድርጅት ለብሔራዊ ፈውስ ጥቅል ጎትኳች ነው። በአሳዛኝ ሁኔታ ተጨማሪ ሰለባዎች ከማለፋቸው በፊት የተሰረቁት ትውልዶች ቀሪ ፍትህ እንዲገኝ ብለዋል። ከፈውስ ፋውንዴሽንና ማኅበረሰብ መር ተነሳሽነቶች ተነሳሽነቶች በሚገኝ ድጋፍ እንደ ማሩ ማሊ ያሉ ፕሮግራሞች የትውልድ ተሻጋሪ ፈውስ ሊቀጥል ይችላል። እውነተኛ ፈውስ የሰለባዎችን ታሪክ ሊጨብጥና በመላ አውስትራሊያ መደመጥን ግድ ይላል።